ብሔራዊ የምርጫ ቦርድ በሶማሌ ክልል ያሉ ተቃዋሚ ፓርቲዎች በመራጮች ምዝገባ ሂደት ላይ ያላቸውን ቅሬታ ተቀብለው በሰባት የምርጫ ክልሎች ላይ የመራጮች ምዝገባ እንዲቋረጥ ወስኗል። ቦርዱ አምስት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዝግጅት እየተደረገበት ያለውን ምርጫ አስመልክቶ ያወጡትን መግለጫም ትክክለኛውን የምርጫ ዝግጅት ሂደት የማያንጸባርቅ ነው ብሎታል። አዲስ ቸኮል ዝርዝር አለው። በሶማሌ ክልል የመራጮች ምዝገባ ላይ ቅሬታ በቀረበባቸው ሰባት የምርጫ ክልሎች ላይ የምዝገባው ሂደት ተቋርጦ አስፈላጊ ማጣራት እንዲካሄድ ብሔራዊ ምርጫ ቦርድ ወሰነ። የክልሉ ዋና ከተማ ጅጅጋን ጨምሮ ጎዴና፣ ቀብሪ ዳህርም ምዝገባው ከተቋረጠባቸው ምርጫ ክልሎች መካከል ናቸው። የአሜሪካ ድምፅ ከዚህ በፊት በሶማሌ ክልል ያሉ ተቃዋሚዎች በመራጮች ምዝገባ ላይ ያላቸውን ቅሬታ ዘግበው የነበረ ሲሆን ቅሬታውን ያቀረቡት ኦብነግ፣ ኢዜማ፣ ነፃነትና ኩልነት ፓርቲና የግልጫዎችን ምርጫ ቦርድ አዲስ አበባ ጠርሶ አነጋግሯቸው ነበር። የውሳኔው መነሻም ይህን ንግግር ተከትሎ ቦርዱ ያደረጋቸው ማጣራቶች መሆናቸውን የምርጫ ቦርድ ኮሚኒኬሽን ዳይሬክተር ላይ ናሽ መለስ ለቪኦኤ አስታውቀዋል። አቤት ያቀረቡ ሶስት ፓርቲዎች ነበሩ። እነሱም አቤታዎች መሰረት አድርጎ ከፓርቲዎቹ ጋር አዲስ አበባ ላይ ወይም ማዕከል ላይ ውይይት አድርገናል። ከዛ በሁለተኛ ደረጃ ደግሞ በቦርዱ ምክትል ሰብሳቢ የሚመራ ልኡካን ቡድን ደግሞ ወደ ሶማሌ ልከን በጅግጅጋም ውይይት አድርገዋል። የተወሰኑ ቦታዎችንም ለማየት ሞክረዋል። ከዛ ደግሞ የቀረቡ ማስረጃዎችን ኢቫሉዌት አድርጓል ቦርዱ በተለያዩ አይነት ማስረጃዎች ቀርበዋል። ከዛ በተጨማሪ ደግሞ በድረገጾች ላይ ሲዘዋወሩ የነበሩ ቪዲዮዎች የተለያዩ እንዲያነት ነገሮች ተፈጠሩ እንዲያሉ የሚሉ ፎቶዎች እና የመሳሰሉትን ነገሮች ደግሞ እንደገና በሚዲያ ሞኒተሪንግ ቡድናችን ከተጠልናቸው ያመካ አይነት አይተን ትርጉማቸውን እና እየተባለ ያለው ነገር ምንድን ነው የሚለውን ነገር ለማየት ሞክረናል። እነኚህ ክፍተቶች መኖራቸው ከተረጋገጠ በኋላ ቅሬታ በቀረበባቸው ሰባት የምርጫ ክልሎች የመራጮች ምዝገባ እንዲቋረጥ፣ በሰባቱ ምርጫ ክልሎች የሚሰሩ አስፈጻሚዎች ቅሬታ ሲቀርብ ማድረግ የሚጠበቅባቸውን እንዲሰሩ፣ እንዲሁም በምርጫ ቦርድ ምክትል ኃላፊው የሚመራ ጣሪ ቡድን ወደ ስፍራው ሄዶ አስፈላጊ ማጣራት እንዲያካሄድ መወሰኑን የኮሚኒኬሽን ዳይሬክተሩ አስታውቀዋል። ቅሬታ ባልቀረበባቸው ሌሎች ክልሎችም ተመሳሳይ ስህተት ተሰርቶ ከሆነ ስለሚያጣሩበት መንገድ የጠየቅናቸው ሶሊያ ጠቅላይ ሽመልስ በየክልሉ ያሉ ምርጫ አስፈጻሚዎች በተቃዋሚና ገዢ ፓርቲ አባላት እንዲቀጠሩ ይሁንታ የተሰጣቸው ወይም ቅሬታ ያልቀርበባቸው እንደሆነ አስታውሰው የአፈጻጸም ክፍተት ሲኖር ተቃዋሚና ገዢ ፓርቲ ጥቆማ ሊያቀርቡባቸው እንደሚችሉ እንዲሁም በየክልሉ የምርጫውን ሂደት የሚደግፉና የሚከታተሉ የሲቪክ ማህበራት ስላሉ እነሱም ያፈጻጸም ክፍተት ካለ ቅሬታ ሊያቀርቡባቸው ይችላሉ ብለዋል። ያም ሆኖ ቦርዱ በራሱ እያጣራ እርምጃ የሚወስድባቸው ጉዳዮች እንዳሉ ባለፈው ሳምንት አዲስ አበባ ላይ አስተዳደራዊ እርምጃ የተወሰደባቸውን የምርጫ ቦርድ አስፈጻሚዎች በዋቢነት ጠቅሰዋል። በአሁኑ ሰዓት በአብዛኞቹ ክልሎች የመራጮች ምዝገባ ከመራዘሙ ጋር በተያያዘ ምርጫውን በታቀደለት ጊዜ ለመፈጸም ሊያስቸግር ይችላል በሚል በቦርዱ ሊቀመንበር ብርቱካን ሚደቅሳ የተሰጠውን አስተያየትም የኮሚኒኬሽን ዳይሬክተሩ አጠናክረዋል። በተቻለ መጠን በተቀመጠው መርሃግብር መሰረት ምርጫውን ለማድረግ ጥረት እንደሚደረገ የገለጹ ሶሊያና ሽመልስ ያም ሆኖ ከአቅም በላይ ከሆነ ቀኑ ሊሸጋሸግ የሚችልበት እድል አለ ብለዋል። በሌላ በኩል አምስቱ የአሜሪካ ሴናተሮች በኢትዮጵያ ሊደረግ ዝግጅት ላይ ያለ ምርጫ የምርጫ ደረጃን ያሟላ አይደለም በሚል ላወጡት መግለጫ ማስተካከያ ለው ምላሽ ሰጥቷል። በምርጫ ቦርድ ሊቀመንበር ብርቱካን ሚደቅሳ የተፈረመው የተፈረመውና ለአሜሪካ ሴኔት የተጻፈው ደብዳቤ በአምስቱ የተነሱ የተነሱና ምርጫ ቦርዱን የሚመለከቱ የተሳሳቱ አመለካከቶችን የማረም አላማ እንዳለው ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሸመልስ የገለጹልን። አንደኛ በአጠቃላይ ሀገር ይዘ ውስጥ ያሉ ምርጫ ለማካሄድ ያሉትን ተግዳሮቶች ምን እንደሆኑ ቦርዱ እንደሚረዳ፣ እነሱንም ተግዳሮቶች ደግሞ በጣም በተደጋጋሚ ኮሚኒኬት ሲያደርግ እንደነበረ ለፓርቲም፣ ለመንግስትም፣ ለተሳታፊ ተፎካካሪዎችም በጣም ትራንስፓረንትሊ እሱን ኮሚኒኬት ስናደርግ እንደቆየን እሱን ሪኮግናይዝ እንደመናደረግ አንደኛው እና እሱ መታየት እንዳለበት፣ ሁለተኛ የምርጫ ኦፕሬሽኑ አሁን እስካሁን ድረስ በሚደረግበት ሁኔታ ስታንዳርዱን በጠበቀ መልኩ ለማድረግ፣ የቀየር ናቸው በጣም ብዙ ነገሮች እንዳሉ። ኦፕሬሽናል የራሱ ከዚህ በፊት ከነበረው ስታንዳርድ በጣም ከፍ ለማድረግ በጣም ብዙ ኢንቨስት እንዳደረግን በዛ ኢንቨስትመንት ውስጥም የአሜሪካ መንግስትን ጨምሮ የአውሮፓ ሕብረት የተለያዩ ሂደቱን በጣም የሚገባው ነው ከደብል ነው ብለው ከፍተኛ ሰፖርትና ድጋፍ እያደረጉበት እንደሆነ ከዛ በማስከተልም ደግሞ ምርጫ ቦርድ ምርጫ የሚያስተዳድረው አካል የሚመራበትም ተቋሙ የሚመራበትም ሁኔታ ከዚህ በፊት በተደጋጋሚ እንዳለው በገለልተኝነት ችግር የሌለባቸው የሪፑቴሽን ችግር የሌለባቸው በገለልተኝነት ምርጫ የማስፈፀም ችግር የሌለባቸው አመራሮች እንደሆነ የምርጫ ሂደቱንን አሰራሩ መቀየርን ተመለከተ የቀረበውን ሀሳብ፣ ምርጫ ሊካሄድ ዝግጅት እየተደረገ ባለበት ሰዓት መቀየር ሂደቱን አስቸጋሪ እንደሚያደርገው እና እንደማይመከርም ኮሚኒኬሽን ዳይሬክተሯ ገልጸዋል። ይህንን ማሳውቅ አስፈላጊ ነው በሚል ደብዳቤ መጻፍ እንዳስፈለገ ነው የገለጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።